የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ግንቦት 28 2013 ዓመተ ምህረት ዝግጅታችን ጀመረ። የጋዜጠኛዋ የትግራይ ጉዞ በጦርነቱ የተሳተፉ ተዋናዮች በርካቶች ናቸው። ከሞላ ጎደል ሁለት ወገኖች ማለት ይቻላል። በትግራይ በኩል የህወሓት በሌላ በኩል ደግሞ የፌዴራል መንግስት፣ የኤርትራ ወታደሮችና የሚሊሻ ኃይሎች አሉ። ሄደር መርዶክ የቪኦኤ ሪፖርተር ነች። ሰሞኑን መቀሌ ነበረች። ከዜናው ቀጥሎ ይዘናታል። ጽዮን ግርማ ፕሮግራሙን ታቀናብራለች። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የሚኒስትሮች ምክር ቤት አሁን ለተያዘው 2013 ዓ.ም በጀት ማሟያ የሚሆን 26.4 ቢሊዮን ብር የመጠባበቂያ በጀት አጽድቆ ለሕዝብ ተወካዮች ምክር ቤት መምራቱን የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ለ2013 ዓመተ ምህረት በጀት 476 ቢሊዮን ብር ጸድቆ እንደነበር ያስታወሰው የሚኒስቴር መስሪያ ቤቱ መግለጫ የበጀት እጥረት በማጋጠሙ ተጨማሪ ገንዘብ እንዳስፈለገ ገልጿል። የኢትዮጵያ መንግስት የህግ ማስከበር ዘመቻ እያለ ለሚጠራው የሰሜኑ ውጊያ ከተወሰደው እርምጃ ጋር ተያይዞ የተከሰቱ ወጪዎች በምክንያትነት ከተጠቀሱት አንዱ ነው። በድርቅ ለተጎዱ ለተፈናቀሉና ለተመላሾች ለእለት እርዳታ እንዲሁም የኮቪድ-19 ወረርሽኝን ለመከላከል፣ ለማዳበሪያ አቅርቦት ድጎማ፣ ለጎርፍ መከላከል፣ ለማዕድንና ነዳጅ ሚኒስቴር ለአቅም ግንባታ ፕሮጀክት ምክንያት የመጠባበቂያ በጀት ማለቁንም ሚኒስቴር መስሪያ ቤቱ በጽሁፉ ዘርዝሯል። ስለዚህም እስከ 2014 ዓ.ም ድረስ ላሉት ቀጣይ ወራቶች የመጠባበቂያ በጀት መመደብ አስፈላጊ በመሆኑ የቀረበው የገንዘብ መጠን በሙሉ ድምጽ ጸድቆ ወደ ህዝብ ተወካዮች ምክር ቤት መመራቱም ተገልጿል። በተጨማሪም ምክር ቤቱ 561.7 ቢሊዮን ብር ለ2014 ዓ.ም የፌዴራል መንግስቱ በጀት አጽድቆ ለህዝብ ተወካዮች ምክር ቤት መርቶታል። የዛሬ ሁለት ዓመት ካርቱም ላይ ቁጭ ብለው ተቃውሟቸውን ይገልጹ በነበሩ ሰላማዊ ሰልፈኞች ላይ ጭፍጨፋ አካሂደዋል የተባሉ የሱዳን ፈጥኖ ደራሽ ኃይሎች በተጠያቂነት እንዲያዙ የሚጠይቁ ሰልፈኞች ሰሞኑን አደባባይ እየወጡ ናቸው። ግድያዎቹ የተፈጸሙባቸውን የሀገሪቱ ጦር ጠቅላይ እዝ የሚገኝባቸውን አካባቢዎች ካለፈው ረቡዕ ምሽት ጀምሮ ወታደሮች ዘግተው እየጠበቋቸው መሆኑን ሪፖርተራችን ናባ ሙሀዲን ከ ከካርቱም ዘግባለች ከተለያዩ የሀገሪቱ ደህንነት ተቋማት ጋር ያላቸው ግንኙነት የተወሳሰበ መሆኑን ጠቅላይ ሚኒስትር አብደላ ሀምዶክ ባብራሩበት ሁለተኛ አመቱ ዝክር ምክንያት በማድረግም ባወጡት የፕሬስ መግለጫ በህገ መንግስቱ መሰረት ተቋማቱ የሚገኙት አቻቸው በሆኑት ወታደራዊ ፕሬዝደንት ስልጣን ስር በመሆኑ ምርመራዎችን መክፈቱን አዳጋች እንዳደረገው አመልክተዋል ጂ ሰብን ተብሎ የሚታወቀው በኢንዱስትሪ የበለጸጉት ሰባት ሀገሮች ቡድን የድንበር አቋራጭ ንግድ ቀረጥ ክፍያን በአቋራጭ ማለፍ የሚያስችሉ ቀዳዳዎችን ለመዝጋት ዛሬ ስምምነት ላይ ደረሱ። ዓለም አቀፉ ዝቅተኛ የኮርፖሬሽን ታሪፍ ቢያንስ 15 ከመቶ እንዲሆን ቡድኑ ሲስማማ፣ ቀረጦቹ ንግዶቹ በሚካሄዱባቸው ሀገሮች ውስጥ እንዲከፈሉ የሚያስችሉ ደንቦችም አብረው አውጥተዋል። የቡድን ሰባት ሀገሮች የገንዘብ ሚኒስትሮች የደረሱበት የስምምነት የአለም የታሪፍ ስርዓት የዘመኑን ዲጂታል አሰራሮችና ደረጃዎች እንዲመጥን ሆኖ የተቀረጸ መሆኑን የእንግሊዝ የገንዘብ ሚኒስቴር ሪሺ ሱናክ ለጋዜጠኞች ተናግረዋል። ይህ የታክስ ስርዓት ሀገሮች ግዙፍ ኩባንያዎችን ለመሳብ እጅግ አነስተኛ የቀረጥ አሰራር በተናጥል ሲደነግጉ የቆዩትን ልማድ ያስቀራል ስለተባለ በሚቀጥለው ወር እንዲፈጸም ለተጠቆመው አለም አቀፍ ውል መሰረት እንዲቀጥል ተደርጓል። የኮቪድ 2019 ወረርሽኝ አለምን ካዳረሰና ከዘጋ ወዲህ ሚኒስትሮቹ ለመጀመሪያ ጊዜ ለንደን ላይ በአካል ተገናኝተው መነጋገራቸውን ሮይተርስ ዘግቧል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ወደ ዓለም አቀፍ የኮቪድ-19 ይዞታ ስንሻገር በግንቦት ወር መጨረሻ ከታየው የኮቪድ-19 ተያያዦች ቁጥር ማንሰራራት ጋር በተያያዘ በቻይና ጓንጆ ከተማ የሚገኙ ወደ 13 ሚሊዮን የሚጠጉ ነዋሪዎች ላይ ተጨማሪ የእንቅስቃሴ ገደብ መጣሉ ታወቀ። ባለስልጣናት እንደሚሉት ገደቦቹ መጣል የጀመሩት በሳምንቱ መጀመሪያ ማስተዳደሪያ ሲሆን በንግድ ቤቶች፣ በማህበራዊ እንቅስቃሴ ማካሄጃ ቦታዎች፣ በምግብ ቤቶችና አካላዊ እንቅስቃሴ ማከናወኛ ቦታዎች ሁሉም ለጊዜው እንዲዘጉ ተደርገዋል። በሌላ የኮቪድ-19 ዜና ቫይረሱ ተመልሶ እንዳንሰራራ በመታገል ላይ የምትገኙ አፍጋኒስታን ከዓለም የጤና ድርጅት በሚያዝያ ወር እንደሚደርሳት ቃል የተገባላት ሶስት ሚሊዮን ክትባት እንዳልደረሳት እና ከዚህ በኋላም እስከ መጪው ነሐሴ ወር ሊቆይ እንደሚችል አሶሽትድ ፕሬስ ዘግቧል። የሀገሪቱ የጤና ሚኒስቴር ጓላም ዳስታጊር ጸረ ኮቪድ ክትባቱን ለማግኘት ያልተንኳኳ የኤምባሲ በር እንደሌለ ገልጸው፣ ነገር ግን ምንም አይነት እርዳታ እንዳላገኙ ተናግረዋል። የምንገኘው በቀውስ ውስጥ ነው ሲሉም ገልጸዋል ህንድ ባለፉት ሃምሳ ስምንት ቀናት ውስጥ ከተመዘገቡት አነስተኛ የሆነው 120,529 አዲስ የኮሮና ቫይረስ ተያዦች ቁጥር እንደተመዘገበባት የጤና ሚኒስትሩ አስታውቀዋል ሶስት ሺ የሚሆኑ ሰዎች ደግሞ ህይወታቸው ማለፉ ታውቋል አድማጮች ለዜናው የተመደበው ሰአት እዚህ ላይ አብቅቷል ከቀሬ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ አመሰግናለሁ፣ ጽዮን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ግንቦት 28 2012 ዓ.ም ምሽት ፕሮግራም ነው። የምርጫ ክርክር ይዘናል። ለኢትዮጵያ የሚሻለው መድበለ ፓርቲ ብለን እናምናል። ይህ ለዜጎች ፍትሐዊ የሆነ ሁሉም በኩልን ማሳተፍ የሚችል አማራጭ የፖሊሲ የህግ የአስተዳደር ስርዓት እንዘረጋለን። ገለልተኛ አይደለም ሲባል ፖለቲካ ፓርቲ ነው እየዘወራቸው ያለው። ለዚህ ማሳያው ፍርድ ቤት ነጻ ያደረገው ፖሊስ እያሰረው ነው። ብልጽግና፣ ኢትዮጵያውያን ለማኅበራዊ ፍትህ እናት ፓርቲና ለነጻነትና ለእኩልነት ፓርቲ ክርክራቸውን በዚህ ምሽት ይቀጥላሉ። አዳምጧቸው። አሁን ወደ መጀመሪያው ዝግጅት እናልፋለን። የጋዜጠኛዋ የትግራይ ጉዞ ትግራይ ውስጥ ያለውን ሁኔታ አስመልክቶ በስፍራው ከምትገኘው ሪፖርተራችን ጋር የተደረገ ቃለ ምልልስ ነው። ትግራይ ውስጥ ያለውን ሁኔታ ለመመልከትና ለመዘገብ እዚያው ከምትገኘው ሪፖርተራችን ጋር የተደረገ ምልልስ ነው። ተከታዩ ሄደር መርዶክ ከትናንት በስቲያ መቀሌ ወደሚገኘው አይደር ሪፈራል ሆስፒታል ጎራ ብላ እዚያ ያየችውን ሁኔታ ትነግረናለች። ሄዘር በተጨማሪም በሌሎች ጉዳዮችም ዙሪያ የዕለት ውሎዋን ጨምሮ በስልክ ላነጋገረቻት የትግርኛ ክፍል ባልደረባችን ምንያ አፈወርቂ ያጫውታታለች። አሉላ ከበደ ያቀርበዋል። በአሁኑ ሰዓት የት ነው ያለሽው ስትል ነበር ምንያ ቀዳሚ ጥያቄዋን ለሄዘር የወረወረችው። በጦርነቱ ሰለባ የሆኑ ሕፃናትን ያየችበትን በመግለጽ ትጀምራለች። በሰሜን ኢትዮጵያ መቀሌ ከሚገኘው ሃይደር ሆስፒታል ውስጥ ነው ያለሁት። ሆስፒታሉ በአካባቢው በተካሄደው ጦርነት ሰለባ የሆኑ በርካቶች ያሉበት ነው። የደረሰባቸውን በግልጽ መረዳት የማያዳግት በርካታ የቆሰሉ ህጻናቶች አሉ። ቁስለኞቹ በአህጉሪቱ የዜና ዘጋቢነት በሰራሁበት ባለፉት አስር ዓመት ውስጥ ገጥሞኝ የማያውቅ የተለያዩ አይነት ያልተለመዱና እጅግ የከፋ የመቅሰል አደጋ ጭምር የደረሰባቸው ናቸው። አደጋው የደረሰባቸው መንገዶች ያንኑ ያህል የተለያዩ ናቸው። ለመሆኑ ከሆስፒታሉ ምን ያህል ቁጥር ያላቸው የተጎዱ ህጻናት አየች የምንያ ጥያቄ ነው። በጽኑ ቆስፌ የመጡት ደርዘን የሚሆኑ ናቸው። የምናወረው በሆስፒታሉ ስለሚኖሩት ህጻናት ነው። አንዷ ያነጋገርናት ታዳጊ በአለመው ተኳሽ ጥይት ፊቷ ላይ የተመታችና ለወራት በብርቱ ስትሰቃይ ቆይታ አሁን የተሻላት ናት። ሐኪሟ እንደሚሉት በአንድ ወይም ሁለት ወራት ውስጥ ትወጣለች። አንዲት የአራት አመት ህፃን በስለት የተወጋች ናት። በወታደር ስለት ስትወጋ አይቻለው ይላል አባቷ። እጅግ የሚያስገርም ነው። አንድ ህፃን ሜዳ ላይ ሲጫወት ቦምብ ፈንድቶ የተጎዳ ነው። ወንድሙ ግን ህይወቱ ሲያልፍ እሱ ሊተርፍ ችሏል። ዝርዝሩ ብዙ ነው። በተለያዩ መንገዶች ጥቃት የደረሰባቸው አሉ። ከተለያዩ የክልሉ አካባቢዎች ብዙ ተቸግረው የመጡ መሆናቸውን መረዳቷንም ሄዘር ገልጣለች። አንዳቸውም ከመቀሌ አካባቢ የመጡ አይደሉም ነበር ያለ ምን ያስከትላም፣ ፊቷ ላይ በጥይት የተመታችውንና በስለት የቆሰለችውን ሌላዋን ሕፃን ጨምሮ ሕፃናቱ ለጉዳት የተዳረጉት በማን እንደሆነ ወላጆቻቸውን ጠይቀሽ የተረዳሽው አለ ወይ በሚል ለሰነዘረችላት ጥያቄም ሄዘር ስትመልስ በጦርነቱ የተሳተፉ ተዋናዮች በርካቶች ናቸው። ከሞላ ጎደል ሁለት ወገኖች ማለት ይቻላል። በትግራይ በኩል የህወሓት፣ በሌላ በኩል ደግሞ የፌዴራል መንግስት፣ የኤርትራ ወታደሮችና የሚሊሻ ኃይሎች አሉ። አንዱ የኤርትራ ወታደሮች ናቸው ሲል ሌላው ደግሞ ፌዴራል መንግስት ናቸው ይላል። በጦርነቱ በተቃራኒ ጎራ የተሰለፉ ኃይሎች በመኖራቸው በእርግጠኝነት ይሄንኛ ወገን ነው ማለት አልችልም። በከተማዪቱ ወታደራዊ እንቅስቃሴዎችን አይተሽ ይሆን? ማን ነው ከተማዪቱንስ የሚቆጣጠረው? ተከታዩ የምንያ ጥያቄ ነው ከተማይቱ በኢትዮጵያ የፌዴራል መንግስት ቁጥጥር ስር ነው ያለችው። የክልሉ መንግስትም ተቋቁሟል። ወታደራዊ እንቅስቃሴ በሚበዛበት አካባቢ ደ ያሉት ከውጭ ለሚያይ አካባቢው ፍጹም የተረጋጋ ነው የሚመስለው። ገበያዎች ክፍት ናቸው። ቀውስ ውስጥ ያለ አካባቢ እንዲህ የተረጋጋ መምሰሉ ይገርማል። ቀደም ሲል ከክፍላችን ጋር ባደረግሽው ተመሳሳይ የምልልስ ወቅት በተፈናቃዮች መጠለያ ውስጥ ካገኘሻቸው ተፈናቃዮች ጋር አብረሻቸው እስከቆየሽበት ከቀትር በኋላ ድረስ ምግብ ያለመመገባቸውን የነገሩሽ መኖራቸውን ገልጸሽ ነበር። ከመንግስትም ሆነ ከረድኤት ድርጅቶች ሪፖርት እንደምንሰማው ታዲያ ይሄ ከፍ ያለ የረድኤት እንቅስቃሴ ያለበት ስፍራ ነው። ለምን በቂ የምግብ እርዳታ እንደማያገኙ የረድኤት ድርጅቶቹን የማነጋገር እድልስ አግኝተሽ ነበር? ሂዘር ትመልሳለች። The humanitarian aid even in Makala is very... ያስተዋልኩት ነገር ቢኖር የሰብአዊ ቀውሱ በመቀሌም ሳይቀር ሰፊ መሆኑን ነው። የተለያዩ የስደተኛ መጠለያዎች ድጋፍ የሚያገኙት ከተለያዩ ተቋማት ነው። ለምሳሌ ዓለም አቀፍ ቀይ መስቀል ለአንድ ካምፕ ውሃ ያደርሳል፣ ሌላ ተቋም ደግሞ ውሃ ለሌላው ያደርሳል። ምግብም የሚመጣው ከተለያዩ ቦታዎች ነው። ከሀገር በቀል ተቋማትና ከግለሰቦችም ጭምር ድጋፉ ይመጣል። ነገር ግን ሁሉም ነገር ጊዜያዊ ጊዜያዊና የአፋጣኝ ምላሽ ነው። ወደ ሁለት መቶ ሺህ የሚሆኑ ሰዎች ናቸው የተፈናቀሉት። ይሄ ታዲያ ገና ትንሹ ነው። ሰሞኑን የዓለም የምግብ ፕሮግራም አምስት ነጥብ ሁለት ሚሊዮን የሚሆኑ ሰዎች ማለትም ዘጠና በመቶ የሚሆነው ሕዝብ የአስቸኳይ የምግብ ድጋፍን ይሻል ብሏል። የኤርትራ ወታደሮችን በከተማይቱ መኖርና ያለመኖር አስመልክቶ የተረዳችው ካለ ስትል ምንያ ሄዘርን ጠይቃት ነበር። ብዙ መስማቷን ያየችው ግን ያለመኖሩን ነው ሄዘር የምትናገረው በፍጹም ማለቴ ባለፉት ሁለት ቀናት ውስጥ ስለ ኤርትራውያን ወታደሮች በጣም ብዙ ታሪኮችን ሰምቻለሁ። የሀገሪቱን ዩኒፎርም ስለሚለብሱ ኤርትራውያን ወታደሮችም እንዲሁ በመንገድ ላይ ስራ ላይ እንደሆኑ ነገር ግን ከተማ ውስጥ የሉም። እንደገባኝ ከሆነ ወደ አንድ አካባቢ መሄድ የማንችል ነው ስንል ይሄ ማለት የሚወሰዱት መላምቶችና በዚህ ክልል ውስጥ የሚወሩት ነገሮች በአብዛኛው ግብረሰናይ ተቋማትም ሆነ የውጭ ጋዜጠኞች እንዳይገቡ የተፈለጉባቸው በዋናነት በኤርትራውያን ወታደሮች የተያዙ ቦታዎች ናቸው ማለት ነው። ምንያ የጠቅላይ ሚኒስትሩ ጽፈት ቤት የኤርትራ ወታደሮች ትግራይን ለቀው መውጣት ጀምረዋል ሲል ይፋ ማድረጉን አስታውሳ፣ ስለዚህስ የምታውቂው እንዳለ የሚል ነበር ለሄዘር የሰነዘረችው ቀጣይ ጥያቄ። አሁን የጠቅላይ ሚኒስትሩ ጽህፈት ቤት የኤርትራ ወታደሮች ከአካባቢው ይወጣሉ መባሉን በቅርቡ ሊሆን እንደሚችል የተባለውን ሁሉ ሰምቻለሁ። የትግራይ የስራ ጓደኞቼንም ጠይቄ ነበር። እውነት ይሁን አይሁን ግን አላውቅም። የትግርኛ ክፍል ባልደረባችን ምንያፍ ወርቂ በትግራይ ያለውን ሁኔታ ለመዘገብ ወደዚያ ያመራችውን የአሜሪካ ድምፅዋን ሄዘር መርዶክን አነጋግራ የተጠናቀረ ዘገባ ነበሩ አድማጮች የተከታተላችሁት። ሄዘርን መልሰን በሌላ ዘገባ እስከምናገኛት አሁኑ አመሰግናለሁ እግዜር ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ወደ ተከታዩ ዝግጅት ላሻግራችሁ። የምርጫ ክርክር። የአሜሪካ ድምፅና አህዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮች እያስተናገዱ ናቸው። የዴሞክራሲ ተቋማት ግንባታ እና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ የተካሄደውን ክርክር ከትናንት በስቲያና ትናንት በሁለት ክፍሎች አስደምጠናችሁ ነበር። በዚህ ምሽት ይቀጥላል። በአሃዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት ከብልጽግና ፓርቲ አቶ ዮናስ ዘውዴ፣ ከኢትዮጵያውያን ዜጎች ለማኅበራዊ ፍትሕ አቶ ሀብታሙ ኪታባ፣ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይና ከነጻነትና እኩልነት ፓርቲ ደግሞ አቶ ነዋይ ግርማ ታደሰ ናቸው። ክርክሩን የመራው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። ትናንት ምሽት ያሰማናችሁ የክርክሩ ሁለተኛ ክፍል የተጠናቀቀው የብልጽግና ፓርቲ ተወካይ አቶ ዮናስ ዘውዴ ሀሳባቸውን እያቀረቡ ነበር። አሁን ከዚያው ይቀጥላል። ሀሳቡን በነጻነት መናገር ይቻል ነበር ወይ? ብልጽግና ከመምጣቱ በፊት አልነበር። ብዙዎቻችን የምናውቀው የምንገነዘበው ነገር ነው። አሁን ግን የፈለግነው የምናስባቸውን ነገሮች፣ የሀገር መሪን መሳደብ እስከምንችልበት ሁሉ ደረጃ በሩ ውልል አድርጎ እንደከፈተ ብዙዎቻችን የምንገነዘበው ነገር ነው ማለት ነው። እሱ ብቻ አይደለም። የማረቢያ ቤቶችን አስተዳደር ስንመለከት ምናልባት ታስሮ የወጣ ሰው ብቻ ነው የሚያውቀው ልትሉ እንደማይችሉ ተስፋ አደርጋለሁ። ምን ያክል ቆሻሻ፣ ምን ያክል የነበረውን አሰቃቂ ነገሮች ብዙዎቻችን ወንድሞቻችንና እህቶቻችን ላይ የደረሰውን ነገር ስንሰማና ስናይ ልቡናችንና ልባችን እንደተሰበረ፣ እሱም መሻሻል መለወጥ አለበት ተብሎ የተካሄደበትን ሪፎርም የኢኮኖሚ ሪፎርሙንም ማንሳት እንችላለን። በርካታ በርካታ የተዘጉ ሚዲያዎች ብሎገርስ እንዲከፈቱ ምናምን ብሎገሮቹ በራሳቸው እንዲጽፉ ሀሳባቸው እንዲያሸራሽሩ የተደረገበት የምርጫ ሕግ ስነ ምግባር መመሪያዎች ተሻሽሏል። ከዚህ በፊት ሳ እንደዛ አልነበሩ። ሪፎርም አለ ስንል ዝም ብሎ ለይስሙላ ዝም ብሎ ለንግግር ምናምን ሳይሆን የሚዳበስ እና የሚጨበር ና እና የሚታይ ሪፎርም ነው የሆነ ያለው ማለት ነው። መከላከያው እንደዚህ ነበር ወይ ከተማ ላይ መከላከያው እንደዚህ አልነበር ትንድቀዩ መጽሐፍ እንደምትናገረው ብዙዎቻችንም እንዳነበብኑ እና እንደሰማነው የአንድ ፓርቲ አገዛዝን ወይም አደራረግን ጠባቂና አስጠባቂ የነበረበት እንጂ ሀገር የሚባለው የሚጠብቅ እና ለሀገር ብዙ ነገር የሚያደርግ እንደሆነ ቢታወቅም ግን የነበረው አሰራር የነበረው አደራረግን እሱ እንዳልሆነ ብዙዎቻችሁ ትገነዘባላችሁ። ስለዚህ መከላከያው ላይ፣ የደህንነት ላይ፣ የምርጫ ቦርድ ላይ የህግ ማሻሻያዎች መደረጋቸው ማንም ሊክዳቸው እስከማይችል ድረስ ፀሐይ የመታቸው እውነቶች ናቸው። ኢቨን መካድ ሰው እንኳን ቢፈልግ ሊክድ አይችላቸው። ስለዚህ አመሰግናለሁ። ስለዚህ የሀገራችን የፖለቲካ መጫወቻ ቦታ ጠቦ ነበር። ብልጽግና ምንድን እንዳደረገው አሰፋው ማለት ነው። ስለሰፋ ነው ብዙ ሀሳቦች እየመጡ ያሉት። ስለሰፋ ነው። ብልጽግና የሀሳብ ብዝሀነት አለው ሲባል ዝም ብሎ ዲስኩር ዝም ብሎ ምኞት ምናምን ሳይሆን በተግባር ያደረጋቸው ነገሮች ናቸው። ስለዚህ በመደመር ሀሳብ ውስጥ የብቸኝነት ጉድለት አለ። ፍጹም ሀሳብ ፍጹም የሆነ ምንም ነገር የለም። ስለዚህ እሱም፣ እሷም እሳቸው የሚያስፈልጋሉ ሁላችንም ማዋጣት አለብን ብሎ ያስባል። እናመሰግናለን። በመቀጠል እንግዲህ በርዕሰ ጉዳዩ ላይ የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት ነው ርዕሰ ጉዳያችን። በዚህ ላይ የማብራሪያና የመሞገቻ ሀሳቡን የሚያቀርበው ለሁለተኛው ዙር ከብልጽግና በመቀጠል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። በመቀጠል እንግዲህ በርዕሰ ጉዳዩ ላይ የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት ነው ርዕሰ ጉዳያችን በዚህ ላይ ማብራሪያና የመሞገቻ ሀሳቡን የሚያቀርበው ለሁለተኛው ዙር ከብልጽግና በመቀጠል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። ሰባት ደቂቃ አሁን ይጀምራል። አመሰግናለሁ። የመጀመሪያው ሪፎርሙን ውጤታማ ለማድረግ ማሰብ ያለብን የመጣንበትን ያለፉትን አምሳ ዓመቶች መገበያ ላይ ቅድም እንዳልኩት የገዥዎችን ባህሪ ነው። ባለፉት አምሳ ዓመቶች ወደ መግዛት የመጡት ብልጽግናን ጨምሮ በድንገት በሕዝብ ትግል ወደ ስልጣን የሚመጡ ናቸው። ሲመጡ ዲሞክራሲን የሚናገሩ ናቸው። ተስፋ የሚገቡ ናቸው። ወረቀቶች የሚቀይሩ ናቸው። ሕገ መንግስቱ ላይ ለምሳሌ ስለ ሰብዓዊ መብት የተቀመጠው ወርቃማ ቃላቶች ናቸው ያሉት። ወረቀቶቹ በብዛት የሚቀይሩ ናቸው። ከዛ ግን ልክ መቀመጥ በአግባቡ ሲጀምሩ ወደ ማፈን ነው የሚሄዱት። ማፈኛ መንገዳቸው በአስተዳደር መዋቅር ቀበሌ፣ ወረዳ በመጠቀም ሚዲያን በመጠቀም ቅድም የብልጽግናውን ተወካይ የጠየቋቸውን ጥያቄ ያልመለሱት፣ በዚህ ክርክር ህዝብ ባለበት በቀጥታ እንከራከር ብልናቸው አንከራከርም ብሏል። ብልጽግና ሚዲያን በማፈል የተለያዩ የመንግስትና የፓርቲ አፍሌቶር ሚዲያዎቻቸውን በየቀኑ ይጠቀማሉ። ሙግት ባለበት የሀሳብ ክርክር ባለበት ቦታ ላይ ግን መገኘት አይፈልግም። እየመረጡ ነው እንትን የሚያደረጉት። ሌላኛው በህዝብ የማይዳሰሱ ሀብቶች አሉ። የህዝብ የማይዳሰሱ ሀብቶችን ለፓርቲያቸው ለፖለቲካቸው ይጠቀማሉ። ለምሳሌ ሃይማኖትን፣ ባህልን ስፖርትን የተለያዩ ቦታዎችን፣ የህዝብ የማይዳስ ሀብትን በማርከስ ለፖለቲካቸው በመጠቀም ዲሞክራሲያዊነት እንዳይሄድ የገዢው መደብ ሀሳብ ብቻ ህዝብ ላይ እንዲጫን ለማድረግ ይሞክራል። የትና መቼ የሚለው መመለስ አለበት። ክስ ብቻ ሳይሆን የት፣ መቼ ለምሳሌ ጥሩ ቻ ለመናገር የመንግስት አስተዳደር መዋቅሮችን ተጠቅማችሁ የምርጫ 2013ን እየረባሻችሁ ስለሆነ እያስተጓጎላችሁ ስለሆነ የመንግስት መዋቅርን ታችኛው መዋቅር በዋናነት ላይኛው መዋቅር ያው ታችኛው መዋቅር ላይ ውሳኔ አይወስንም፣ እያየዝም ነው የሚለው አሳስባለሁ ብሎ ምርጫ ቦርድ ማሰቢያ ከሰጣችሁ ወሬ ያው የምርጫ ቦርድ መግለጫ ደብዳቤ ማየት ይችላላችሁ። ይሄ የደረሳችሁ ታችኛው መዋቅራችሁ እያደረግ ያለውን ነው የላይኛው መዋቅር እያየዝም ነው የሚለው በተጨባጭ ብዙ ምሳሌዎች ማስቻል በእነዚህ ደቂቃዎች መናገር ስለማይቻል ነው። እሱን እንደ አንድ እንትን ማቅረብ ይቻላል። እሱ ማስተካከል ብትችሉ፣ ሌላው ቀርቶ ለራሳችሁም ሲባል በኢትዮጵያ ሃምሳ ዓመት ታሪክ የምናየው ተራ በተራ መታሰር አለ መሞት አለ ጉድጓዶት መቅረት ስላለ ለእኛ ብላችሁ ሳይሆን ለራሳችሁ ብላችሁ ሪፎርሙን እውነተኛና የህዝብ ሕዝብ የሚፈልገውን ብታደርጉ ጥሩ ነው ብዬ መናገር እፈልጋለሁ። የመጣችሁት በአብዮት ነው። አምስት ሺህ ሰው ገብሮ ነው የመጣችሁት ስለ ሀሳብ ብዙሃነት ለመናገር ያልካቸው ሰዎች የተባሉ ሰዎች የዛሬ ሰባት ዓመት ነበሩ። ለኢትዮጵያ የሚሻለው መድብለ ፓርቲ ብለን እናምናለን። የመድብለ ፓርቲ ስርዓት ላይ የትኛውም ሀሳብ ከየትኛውም ሀሳብ ተሟግቶ ህዝብ የመረጠውን ሀሳብ ወደ መቀበል መሄድ መቻል አለብን። ከቤተ መንግስት እና ቤተ መንግስት ዙሪያ ያሉ ሰዎች የሚሰጡት ሀሳብ እሱ ብቻ ነው ለኢትዮጵያ ገዢ የሚሆኑ የሚሉ የአምሳ ዓመታችን አዙሪት ነው። ከዛ እንድንወጣ ኢዜማ የሚታገለው የመድብለ ፓርቲ ስርዓት እንዲኖር ነው። በመንግስት መዋቅር እንደዚሁም ፓርቲና መንግስትን አንድ ላይ ተዳብሎ ባለው መንገድ ላይ ሀገራችን ተጎድታለች። ይሄ የፖለቲካ ሪፎርምና የዲሞክራሲ ስርዓት ሊጸና አልቻለም። ሁሌ ከዜሮ መጀመር ነው የሆነ ያለው የሚለውን ማሳሰብ እንፈልጋለን። እሱ በዛ የሚቀየር ብለን ስለምናል። ሁለተኛ ኢዜማ በሀገራችን የተሳካ የፖለቲካ አካባቢ ለመፍጠር ከዚህ በፊት የተፈጠሩ የፖለቲካ ቁርሾዎች አሉ። እነዚህ ቁርሾዎች በብሔራዊ እርቅ መድረግ ሊፈቱ ይገባል ብለን እናምናል። እርቆቹ እንዳይመጡ ቁርሾ ከሀገር ከዘመን ዘመን የሚሸጋገረው ገዢው መደብ ስልጣን የያዘው አካል ለመደራደር ለመነጋገር ፈቃደኛ ካለ መሆኑ የተነሳ ነው። በተግባር ያደረጋችሁት ካለ ከዚህ በሶስት ዓመት ውስጥ ማንሳት ይቻላል። በተጨባጭ የለም። ይህ የእርቅ መድረግ ግን በአቋራጭ ስልጣን መያዣም ሆነ ሌሎች የፖለቲካ ጥቅሞች ማግኛ እንዳይሆን፣ ለኢትዮጵያ ዘላቂ ጥቅም ለሀገራዊ አንድነት መጎልበት ሁሉም ድምፅ በሚሰማበት ቦታ ላይ እንዲከናወን ዜማ ይፈልጋል፣ ለዛ ይታገላል። አን ጥያቄ ለንሳሉት ጥሩ ነው። እኛም በፓርቲ በኩል ይህን እንደግፋለን የብሔራዊ እርቅ ምክንያቱም ብዙ እንትኖች ችግሩ ስላሉብን፣ ስለዚህ ችግሩ አለ። በማንና በማን መካከል ነው እርቆ የሚከናወነው? በፖለቲካ ፓርቲዎች ነው? በህዝቡ ነው? በሌላ ማህበራዊና ሲቪል አደረጃጀቶች ነው? እንትኑ ተዋናዮች ማን ነው የሚሆኑት በዚህ እርቅ ሂደት ውስጥ? ጥሩ ጥያቄ ነው። አመሰግናለሁ። ብሔራዊ እርቅ በምንልበት ጊዜ ላይ በብሔራዊ የሚለው ቃል ውስጥ የትኛውም አይነት ጥያቄ አለኝ የሚል አካል መሰማት አለ። ፖለቲካ ሊሆን ይችላል፣ በባህል ሊሆን ይችላል፣ በእምነት ሊሆን ይችላል። ኢትዮጵያ የሁላችን ሲባል የገዢዎች ልጅ ማለት አለ። ለመቶ ሰዎች ተብሎ መቶ ሚሊዮን ህዝብ አንገት እየደፋ የሚኖርበት የሚሰደድበት፣ ኢትዮጵያ እነዚህ እርቃኗን የምትቀርብበት ታሪክ መዘጋት ስላለበት እንደ ሀገር ጥያቄ ያለኝ የሚለውን ጥያቄውን አቅርበው መነጋገር ብሔራዊ እርቅ ማድረግ አለብን ብለን እናምናለን። እሱ ሲሆን ነው የተረጋጋ የፖለቲካ አካባቢ የሚመጣው ብለን እናምናለን። ሶስተኛ ምርጫ ቦርድና የሰብአዊ መብት ኮሚሽን እነዚህ፣ ሰላሳ ሰከን ይቀርታል። አመሰግናለሁ። ተቋሞች ገለልተኛ ሆኖ እንዳይሰሩ አደረጋቸው። ሀሳባቸውን ይናገራሉ። ገለልተኛ ሆኖ እንዳይሰሩ ያደረጋቸው የመንግስት መዋቅር ችግር ስለሆነ አቃቢ ገለልተኛ መሆን አለበት ብለን እናምናል። ሀብት ያስመዘገበ ነው ያለው ይቅርታ ስላስታወሱ አን ቃ ሰላ ከዛ የአንደኛው ጥያቄ ይጨመራል። እሺ አመሰግናለሁ። ለአቃቤ ሕግ የደረሰ የሀብታቸውን ያላስመዘገቡ ባለስልጣናት ብልጽግና አሉት ያው ሲገል ስለነበረ ተቀምጦ አልፋ የተዘረፈው እናስመለሳለን ብላችሁ ነበረ። አንድም ነገር የለም አሁንም ሶስት አመት ያላችሁ ደግሞ እየዘረፋችሁ ነው። ከምርጫው በኋላ እሱን በፋክት እንነጋገርበታለን። አቃፊ ህግ ገለልተኛ መሆን አለበት፣ የገዢው መደብ አገልጋይ ሆኖ መቀጠል የለበትም ብለን እናምናለን። እሱ መሆን ሲችል ነው ጀስቲስ ፍትህ የሰፈነበት እንጂ ወረቀት መቀያየር ብቻ ለውጥ ያምጠልን፣ እና የመንግስትና የፓርቲ መዋቅር ተለያይተው እንዲሄዱ ማድረግ ይገባል ብለን እናስባለን። ኢዜማ እያንዳንዱ እጩ ያስመረጠው በአባላት ነው። በፓርቲ መሪዎች ሀንድ ፒክ ተደርጎ ብልጽግና እንደሚያደርገው ወደ ህዝብ ያቀርብ። እያንዳንዱ አባል እያንዳንዱ ፕሮፋይል አይቶ ይመርጣል። መንግስትና የፓርቲ መዋቅር የተለያዩ መሄድ አለባቸው ብለን እናምናለን። ኢዜማ በህገ መንግስቱ እውቅና የሰጣቸው የሰብአዊ መብት እና ዴሞክራሲያዊ መብቶች ሙሉ በሙሉ ተግባራዊ እንዳይሆኑ ያደረገ ተጠያቂነት የሌለበት የመንግስት ባለስልጣንነት፣ አስፈጻሚነት፣ ኃላፊነት በተጠያቂነት መንፈስ ይህን እዚህ ላይ እናቁምና ሌላ ዜሮ አድርገን እንጀምር። ሁለት ደቂቃ ከእሳቸው ለቀረበ ተጨማሪ ጥያቄ ማለት ነው ዜሮ ዜሮ ታሳየኛለ። አሁን መቀጠል ይችላል። አመሰግናለሁ። የመንግስትና የፓርቲ መዋቅር ተለያይተው እንዲሄዱ ማድረግ ያስፈልጋል። ኢዜማ በህገ መንግስቱ እውቅና የሰጣቸው የሰብአዊና ዲሞክራሲያዊ መብቶች ህገ መንግስቱ ላይ ያስቀመጠው የሰብአዊና ዲሞክራሲያዊ መብቶች በፊደል ደረጃ እንከን አልባ ሚባሉ ናቸው። በፊደል ደረጃ እንዴት ነው ዲሞክራሲያዊ ተቋማትን የምትገነቡት? ጥያቄው እኮ እኔ ነው እንጂ በኢዜማ ምርጫውን እና እጩዎቹን ያመጣበትን መንገድ እንዲያስረዱ ሳይሆን እንዴት ነው ዲሞክራሲያዊ ተቋማትን የምትገነቡት? በዚህ በዚህ በዚህ በዚህ እሱ የተናገር ዲሞክራሲያዊ ተቋማት የሚገነቡት የመጀመሪያው የሀሳብ ብዙሀንነትን የማክበር ነው። እሱን ትኩረት አድርጌ እየተናገርኩ ነው ያለው። በዚህ መሰረት ተጠያቂነት ያለበትን አሰራር በመንግስትና በአስፈጻሚው አካል ላይ እንዲሆኑ እናደርጋለን። ዲሞክራሲ ተቋም ማለት ማለት የወረቀት ስብስብ ማለት ሳይሆን የሚኖርበት ወረቀት ማለት ነው። የሚያጠፋ ፕሬዚዳንት፣ የሚያጠፋ ጠቅላይ ሚኒስትር፣ የሚያጠፋ የገቢዎች ባለስልጣን የሚጠየቅበት ማለት ነው። ጠያቂው አካል በአግባቡ ሀሳብን ይዞ ፋክትን ይዞ የሚሞግትበት ማለት ነው። በባለስልጣናት ስልክ የሚጨናገፍ አይደለም። የወረቀት ማምረት በተመለከተ ንጉሱ ዛሬ ሃምሳ ዓመት የአፍሪካ ህብረትን መዲና እዚህ ለማድረግ ብዙ ወረቀቶች፣ ብዙ ኮዶች ወጥተዋል። በኢትዮጵያ ላይ አዋጆች ማውጣት አዲስ ነገር አይደለም፣ ሌላም ሀገር ያለ ነገር ነው። በተጨባጭ ግን እንዳይሆን ያደረጉት ነገር መከታት አለበት። አቃቢ ገለልተኛ መሆን አለበት። ብሔራዊ መግባባት ላይ እንትን ለማለት ሀሳብ ማፈን ትተን ቁጭ ብለን መነጋገር መቻል ነው ይኖርብናል። ሲቪል ሰርቪሱ አስፈጻሚ አካል ቀጥተኛ ጡንቻውን የሚያሳርፍበትና የገዢውን የፖለቲካ ሀይል ህጋዊ መሆን ህገ ወጥ እቅድ አስፈጻሚ የሚሆንበትን አሰራርን ወደ ሙያ ሙያ ተኮር የሆነ የሲቪል ሰርቪስ ስርዓት ሊሆን ስለሚገባ ኢዜማ መንግስት ቢሆን የሲቪል ሰርቪስ መዋቅሩን የአምስት ዓመት ማሻያ ፕሮግራም ነድፎ ይሄዳል፣ ይሰራል። ትኩረት የሚያደርገው ሙያዊነትን፣ የፕሮፌሽንን ስብጥርን ይሆናል ማለት ነው። ኢዜማን ይምረጡ። የኢዜማ ምልክቱ ሚዛን ነው። በፖለቲካችን፣ በኢኮኖሚ፣ በማህበራዊ፣ በሁሉም አቅጣጫ ሚዛን አብነት ለኢትዮጵያ ይገባል ብለን እናምናለን። ለአምሳ ዓመታት በድንገቴ ወደ ሥልጣን የሚወጡ ቡድኖች በሌላ ድንገቴ ቡድን እየተተኩ የሚቀየርበት መንገድ ለመቀየስ ከዛ ለማስቀረት ሀገራችንን ለመታደግ በዲሞክራሲያዊ ምርጫ በሀሳብ የበላይነት ሁሉንም ዜጋ እኩል በመቁጠር የምትመጣ ሀገርን እውን ለማድረግ እንሰራለን። ምልክታችን ሚዛን ነው። ሚዛን ምረጡ። አመሰግናለሁ። እናመሰግናለን። በቀጣይ ሀሳቡን የሚያቀርበው ነጻነትና እኩልነት ፓርቲ ይሆናል። ሰባት ደቂቃዎት አብ እሺ፣ እናመሰግናለን። ምናልባት ገዢው ፓርቲም ከሆነ ሌሎች ተፎካካሪ ፓርቲዎች ትንሽ እንትን ብናደርገው የክርክሩን ሂደትና ይዘት ሴንስብል እንዲሆን ወደ ሕይወታችን ብናመጣ ወደ ማህበረሰቡ ሕይወት ብናስጠገበ ይቻለ አለብዚያ ፊክሽስ ነው የሚሆንብን አሁን እኛ ያስቸገረን ነገር ብልጽግና ያለፉት ሶስት ዓመታቶች የሰራውን የስራ ሪፖርት ነው እያቀረበ ያለው እንጂ በቀጣይ አምስት ዓመታት ለህዝቡ ሊያቀርብ ያቀደውን አማራጭ የፖሊሲ ሀሳብ አይደለም እየነገረን ያለው። እኛ አዲስ ፓርቲዎች በቀጣይ መንግስት ተመርጠን መንግስት ብንሆን ለዚህ ሀገር ህዝብ እና ለሀገሪቷ ልናመጣ የምንችለውን የተሻለ ነገር ነው ለህዝቡ እየገለጽን ያለ ነው። ወደኋላ ሶስት ዓመት ወይም ከዛ ወደኋላ ራቅ ብለን የምናቀርበው የስራ ሪፖርት ስለሌለ ማለት ነው። ብልጽግናም እንደ አዲስ ፓርቲ ራሱን የሚቆጥር ከሆነ አማራጭ ሀሳቦችን ነው ይዞ መቅረብ ያለበት እንጂ የባለፈው ሶስት ዓመታት የስራ ክንውን ሪፖርት አይደለም ማቅረብ ያለበት። እነዚህ ስራዎች በየትኛው መንግስት ስርዓት ውስጥ መሰራታቸው የተጠበቀ ነው። ምክንያቱም በህዝብ ሀብት በህዝብ ታክስ ታክስ እስከተከፈለ ድረስ ህዝብ እነዚህ ስራዎች ይሰራሉ። አነሰም በዛ። ስለዚህ ከትራክ ውጭ የሆነ ክርክር ነው እያቀረበ ያሉት። ብልጽግና እንደ ብልጽግና ባለፉት ሶስት ዓመታት ያከናወናቸው እስካሁን ሲዘረዘሩ የነበሩ ለውጦች እኛ አፕሪሼት እናደርጋለን፣ እንደ ነጻነት ተቋም። ስለዚህ ይበሉ የሚያሰኙት ይቀጥሉ። ይህ ማለት ግን ወዴት ነው የሚወስደን? እነዚህ የዲሞክራሲ ተቋማት ከዚህ ከእኛ ቀደም ብላችሁ ክርክራቸው ያቀረባችሁ የፖለቲካ ፓርቲዎች ያነሳችኋቸው የዲሞክራሲ ተቋማት ስራዎቻቸው ተደምሮ የምናገኘው ጥቅል ውጤት የዚችን ሀገር ዜጎችና ነዋሪዎችን የኑሮ ሸክም ማቅለል ላይ ነው። ፍትህ ተቋማት ከተባለ ዜጎች የተቀላጠፈ ፍትሐዊ የሆነ ፍትህ እንዲያገኙ ማስቻል ነው። ፖሊስ የዜጎችን ደህንነት መጠበቅ፣ ወንጀል ተፈጽሞ ሲገኝ አድሬስ ማድረግ፣ ተጎጂዎችን ወደ ነበሩበት ቦታ መመለስ። ምርጫ ቦርድ ዜጎች በምርጫ ካርድ ወደፊት እጣ ፈንታቸውን የሀገራቸውን ሁለንተናዊ ድልውና ወይም ደግሞ እጣ ፈንታ መወሰን የሚችሉበትን እድል ማመቻቸት ነው። ሰብአዊ መብትም የዜጎች መብት በአግባቡ እንዲጠበቅ እንዲከበር፣ አጥፊዎችን ወደ ህግ ፊት ማቅረብ እንዲቻል ስራ መስራት ነው። ስለዚህ እነዚህ ሁላ ተሰርተው ዛሬ እኛ እዚህ መድረክ ላይ የቆምነውና እኛን የፖለቲካ ክርክር ያዳመጠ ያለው የዚችን ሀገር ዜጋ ሁለንተናዊ የኑሮ ሁኔታ ምን ይመስላል? ይህ ከሆነ ዘንዳ እነዚህ ተቋማቶች አሉ ብልጽግና፣ እነዚህ ተቋማቶች ገንብቷል ወይም ደግሞ አሻሽሏቸዋል። እሱን አፍሽት እናደረጋለን፣ ግን ህይወታችን ምን ይመስላል? እኔ እንደ ዜጋ በዚህ ሶስት አመት ውስጥ የደህንነት ስጋት ይሰማኛል። ወጥቼ በሰላም ገባ ይሁን ወይ የሚለው ጥያቄ ትልቅ ጥያቄ ነው። ዜጎች ከቦታ ቦታ መንቀሳቀስ መቻል አለመቻላቸው ትልቁ ጥያቄ ነው። ፍትሐዊ በሆነ የንግድ ውድድር መድረክ ተወዳድረ ህይወታቸውን ማሸነፍ መቻላቸው ትልቁ ጥያቄ ነው። የዕለት ቀለ ወይም ደግሞ ጉርስ መቻል አለመቻል ትልቁ ጥያቄ ነው። እነዚህ የዲሞክራሲ ተቋማት ፍትሐዊ ሀብት ክፍፍል፣ ኢኮኖሚ ብንመለከት ፍትሐዊ ሀብት ክፍፍልና ህጋዊ የሆነ የንግድ ስርዓትን ማሳለጥ እና በዛ ሂደት የሚፈጠረው አላስፈላጊ ችግሮች ሬጉሌት አርጎ አድሬስ ማድረግ የዚህ ተቋም ኃላፊነት ወይም ግዴታ ነው። ይህ በምልክ ነው እየተሰራ ያለው። ሌሎች የዲሞክራሲ ተቋማት የምንላቸው ከዜጎች ሰብዓዊ መብት አጠባበቅ ጋር ደህንነት፣ ነፃነት፣ ሰላም ከማስጠበቅ ጋር ግንኙነት ወይም ደግሞ ቁርኝት ያላቸው የዲሞክራሲ ተቋማት በምልክ ስራዎቻቸው እየሰሩ ነው። ይህንን ተከትሎ ደግሞ ዛሬ ምን ደህንነት ነው እየተሰማ ነው ያለው ከኢኮኖሚ፣ ከማህበራዊ፣ ከፖለቲካ፣ ከመብት አጠባበቅ አንጻር ስለዚህ ስራዎች መመዘን ያለባቸው በዚህ ልክ ነው እንጂ ተቋማዊ የሆነ ለውጥ ስትራክቸራል ለሆነ ለውጥ ነገር ግን አንገብጋቢ የሆኑ የዜጎችን ጥያቄ አድሬስ ማድረግ ያልቻሉ በጣም ሱፐርፊሻል የሆኑ ለውጦች አሉ። ነገር ግን ወደ መሬት መውረድ የሚችሉበትን የመፍትሄ ሀሳብ ነው እዚህ ጋ ይዘን መቅረብ ያነብን ከርዕሰ ጉዳይ ወጣ ይመስለኛል። ምክንያቱም የተጠየቀው እና እየተከራከርንበት ያለው ርዕሰ ጉዳይ በጣም ብርቱ እና አንገብጋቢ ርዕሰ ጉዳይ መሆኑ ይታወቃል። ርዕሰ ጉዳዩም የዲሞክራሲ ተቋማት ግንባታ ነው እንጂ ስለ ደህንነት ወይም ስለ ኢኮኖሚ ወይም ስለ ጉርሻ ወይም ስለ ስራ ሳይሆን የዲሞክራሲ ተቋማትን የምንገነባው በዚህ በዚህ በዚህ መልኩ ነው የሚሉትን ከብልጽግና የሚለዩበትን ከሌሎቹ የሚለዩበትን ሀሳብ እንዲያሳዩ ነው የኢትዮጵያ ህዝብ እየፈለገ ያለው። ደግሞ እርስ በርሳችሁ ስትጠያየቁ፣ እርስ በርሳችሁ ስትከራከሩ ማየት ይናፍቃል እንጂ ገዢው ፓርቲ ላይ ብቻ በብሶት የተወለደ ሳይሆን በብስለት የተወለደ ሀሳብ እንድታነሱ እሱንም መስማት ይናፍቃል። ሌላ ሀሳብ አላችሁ ወይ? ከክስ ከብሶት ውጪ ምናምን አልተረድኝ ይሆናል። ዴሞክራሲ ተቋማት ተገንብተው ሲያልቁ ስራቸው ነው እያወረነለን የዲሞክራሲ ተቋማት በህዝብ በጀት በህዝብ ፈንድ ተገንብተው ሲያልቁ ህንፃ ተገንብቶ የሰው ኃይል ተሟልቶ ፈርኒሽ ተደርጎ ሲያልቅ ህዝቡ ጋር የሚደርሰው ነገር ነው። አሁን ሊያናግረን የሚገባው፣ ሊያወያየን የሚገባው ይህ ነው። የኛ ጥያቄ የኛ ኢሹ ነው። ነፃነትና እኩልነት ፓርቲ እነዚህ ተቋማት ተገንብተው ሲያልቁ የዚህችን ሀገር ዜጎች አክቹዋሊ የሆነው በዕለት ዕለት ህይወታቸው ፌስ የሚያደርጉትን የሚገጥማቸውን ህይወት አድሬስ ማድረግ በሚችሉበት ተቋቁመና ይገነባል። ይሄ የሚጀምረው አንድ እነዚህ ተቋማት ከፖለቲካዊ ተጽዕኖ ነፃ ሆነው በህግና ስርዓት የሚመሩ እጅግ እጅግ በሚባል ደረጃ ፕሮፌሽናሊዝም ሰዎች በብቃታቸው በክህሎታቸው፣ በትምህርት ብቃታቸው፣ በአመለካከት የጠሩ የነጠሩ ፈፃሚዎች ወይም ደግሞ ባለሙያዎች እንዲመሯቸው እናደርጋለን። ይህ ሲሆን ተቋማቶቹ ከተቋማትነት ባሻገር የዜጎችን ህይወት ዛሬ ላይ ፌስ እያደረግን ያለውን ችግር መቅረፍ የሚችሉ ይሆናሉ ማለት ነው። ተቋማቶቹ እና አፕሪሺየት እኮ እናደርጋለን ይነግረናቸዋል። ግን ደግሞ ተቋማቶቹ ትላንት የነበረውን ህይወታችን በምን መልኩ ነው ኢምፓክት ያደረጉት? ነው እንዲ ከሶስት ዓመት በፊት የነበረኝ ደህንነት ከዚህ የተሻለ ነበር። ጥያቄው እናንተ መንግስት ብትሆኑ አሸንፋችሁ እንዴት ይሄንን እናደርጋለን። ተቋማቶቹ ወረቀት ላይ ወይም ደሞ ከህንፃ ባሻገር ታች መሬት ወርደው ዜጎች በነፃነት ከቦታ ቦታ እንዲንቀሳቀሱ በፍትሃዊ የንግድ ስርዓት ውስጥ ገብተው እንዲነግዱ፣ ዛሬ ህጋዊ አንደኛው አንደኛው ገዢው ፓርቲ በጣም የሰራበት ያለው ከክሊንታሊዝም ከፖለቲካ ክሊንታሊዝም የተላቀቀ ዜጎች እኩል ፍትሃዊ የሆነ እድል የሚያገኙበት የንግድና የንግድ ስርዓት እናመቻቻለን፣ የአትገፍል ስርዓት እናመቻቻለን። ይሄኛው ጊዜ ይቀጥላሉ። ሁለት ጊዜ ተጨማሪ ጥያቄዎች ስለተጠየቁ አራት ደቂቃ አሁን ይጀምራል። እሺ። አመሰግናለሁ። መጨረሻ ላይ ከአነሱልኝ ጥያቄ ሊቀጥል እንዴት ነው ያለው ኢኮኖሚን ወይም ደግሞ የኢኮኖሚ ስርዓቱን ዛሬ ብንወስድ ብዙ ጋሬጣዎች በስተውበታል። ህገወጥነት በጣም ተስፋፍቷል። ሰዎች በአቋራጭ ለመበልጸግ የሚያደርጉት ጥረት በጣም የዚች ሀገር ህልውና የኢኮኖሚ ህልውና፣ ማህበራዊ ህልውናው ጭምር እየተፈታተነ መጥተዋል። ይህ ለምን ሆነ ከተባለ ለሁሉም ዜጎች በአቅማቸው ባላቸው ሪሶርስ ልክ ሰርተው መኖር የማይችሉበት ስርዓት ስለተፈጠረ ነው። የፓርቲውና የመንግስት አገልጋዮች ብቻ የተቆጣጠሩት የንግድ ስርዓት የሀብት ክፍል ስርዓት ስላለ ነው። ስለዚህ ለዜጎች ፍትሐዊ የሆነ ሁሉም በእኩልነት ማሳተፍ የሚችል አማራጭ የፖሊሲ፣ የህግ፣ የአስተዳደር ስርዓት እንዘረጋለን። በነጻ ስለዚህ ዜጎች ባላቸው አቅም ልክ በሚፈልጉት በፍላጎታቸው ልክ ሰርተው የሚኖርባት እንጂ ለገዢ ፓርቲ ወይም ደግሞ ለአንድ ለተወሰነ አካል በማጎብደድ የሚኖርበት ስርዓት እንዲያከትም ወይም ደግሞ እንዲያበቃ እንሰራለን። ሌሎችም የዲሞክራሲ ተቋማት በዚህ መልኩ ማስተካከያ ይደረግባቸዋል። ተጨባጭ የሆነ ስራ የዜጎችን የነዋሪዎችን ህይወት መቀየር ኢምፓክት ማድረግ የሚችል ተጨባጭ ስራ እንዲሰሩ ያንን መስራት በሚያስችላቸው ተክለ ቁመና ሪዲፋይን ይደረጋሉ፣ ሪኦረንት ይደረጋሉ። የተቋቋሙበት ፖሊሲ እና ህግም ሪቪዚት ይደረጋል፣ ድጋሚ ይከለሳል። ነጻነትና እኩልነት፣ እነዚህም በጥናት ለይቶ ማስተካከያ እርምጃዎችን ያደርጋል ማለት ነው። በሌላ በኩል እነዚህ ተቋማት የአሳታፊነት ተምሳሌቶች ወይም ደግሞ ምሳሌዎች ሊሆኑ ይገባል ብለን እናምናለን። ይህ ማለት ለውጥ በጥቂት ግሩፕ ወይ ደግሞ በጥቂት ቡድን የሚመጣ አይደለም። ዛሬ እዚች ሀገር ላይ ትልቅ ችግር የሆነብን በብሔራዊ ምልክቶቻችን በብሔራዊ እሴቶቻችን አንድ ጋራ አቋም መያዝ ስላልቻል በየጊዜ በሚነሱ አንኳር ጉዳዮች ላይ መንግስት የሚያቀርበው ልመና አንድ ሁኑ ኢትዮጵያውያን፣ በአንድነት ቆሞ አንድ ሶስት ሺህ ዓመታት በኋላ በወሳኝ ሀገራዊ አጀንዳዎች ላይ አንድ መሆን አልቻልንም። ለዚህ ምክንያቱ ምንድን ነው ብለን ነው ኮሽን ማድረግ ያለብን መጠየቅ ያለብን። ስለ አባይ በተነሳ ጊዜ አንድ ላይ ቁሙ፣ ስለ አሜሪካ ማዕቀብ በተነሳ ጊዜ ኢትዮጵያውያን አንድ ሁኑ። ለምንድን ነው አንድ መሆን ያልቻልን? ስለዚህ አብዛኛዎቻችን የቤት ተመልካች፣ አብዛኛው የኢትዮጵያ ማህበረሰብ የቤት ተመልካች ወይም ደግሞ በሀገር ጉዳይ ላይ የዳር ተመልካች በሆነበት ሁኔታ እኔ አውቅልሃለሁ የሚል ፈላጅ ቆራጭ ስርዓት በገነነበት ሁኔታ በምን ምክንያት ነው ሀገሩ ጉዳይ በአንድነት እንዲቆም ማድረግ የምንችለው? ስለዚህ ከሌሎች ፓርቲዎች እንደተነሳው ይህንን በብሔራዊ እርቅና መግባባት ማድረግ አንዴና ለመጨረሻ ጊዜ ማክተም መቻል እንዳለበት፣ የቀጣይቱ የኢትዮጵያ እጣፈንታ በዛች አዲስ መሰረት ላይ መገንባት እንዳለበት ነፃነትና እኩልነት ያምናል። ይህ በሚሆንበት ሰዓት የተለያዩ ቡድኖች፣ የተለያዩ አመለካከት ያላቸው ግለሰቦች፣ ማህበረሰቦች እና ማንነቶች ስላሉ እነሱ በዚች ሀገር እጣ ፈንታ ሁለንተናዊ እጣ ፈንታ ላይ ፍትሐዊ ተሳትፎ እንዲኖራቸው ሴ እንዲኖራቸው ስራችን የብሔራዊ አጀንዳዎቻችን በማጆሪቲ ዴሞክራሲ፣ በአብላጫ ዴሞክራሲ ብቻ ሳይሆን በኮንሰንሰስ በጋራ መገባባት ላይ የተመሰረተ እንዲሆን አሳታፊ እንዲሆን ነፃነትና እኩልነት ፓርቲ ነፃነትና እኩልነት ፓርቲ ጠንክሮ ይሰራል። በመሆኑ ውድ ኢትዮጵያውያን ለውጥ ያስፈልገናል። ነገ ከዛሬ የተሻለ ማድረግ ይኖርብናል። ይህ ለማድረግ ቆርጦ የተነሳውን ነፃነት ማፍነት ፓርቲ በካርዲክ በምርጫ ካርዲክ እንድትመርጠው እንጠይቃለን። ምልክታችን ብዕር ነው። ብዕር የነፃነት የእኩልነት፣ የፍትህ፣ የነፃ ሙግት፣ የነፃ ሀሳብ፣ የዲያሎግ ምልክት ነው። ብዕረኒ ምረጡ። ነፃነትን ኩነትን ጨርሰዋል። የአሜሪካ ድምፅ ሬዲዮ እንደዚሁም የሀዱ ሬዲዮ እና ቴሌቪዥን አድማጮች፣ ተመልካቾች እና ተከታታዮች ይህ የዲሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት በሚል ርዕስ በሀዱ ስቱዲዮ እየተካሄደ ያለ የክርክር መድረክ ነው። የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ በብልጽግና ፓርቲ በኢትዮጵያውያን ዜጎች ለማኅበራዊ ፍትሕ በእናት ፓርቲና በነፃነትና እኩልነት ፓርቲ መካከል የተካሄደውን ክርክር ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሁለተኛውን ክፍል ማጠናቀቂያ እዚህ ላይ ንግታና ለሦስተኛው ክፍል ከጥቂት ሰከንዶች በኋላ እንመለሳለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉ፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም አለን። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳችሁ ያለሁት ሰሎሞን አባተነኝ፣ አቀናባሪዋ ጽዮን ግርማ ነች። ወደ ጀመር ነው ክርክር ልመልሳችሁ ወደ ሶስተኛው ክፍል እንዘልቃለን። የአሜሪካ ድምፅና አህዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮች እያስተናገዱ ናቸው። የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ እያስደመጥናችሁ ላለነው ክርክር በአህዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት ከብልጽግና ፓርቲ አቶ ዮናስ ዘውዴ፣ ከኢትዮጵያውያን ዜጎች ለማኅበራዊ ፍትሕ አቶ ሀብታሙ ኪታባ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይና ከነፃነትና እኩልነት ፓርቲ ደግሞ አቶ ነዋይ ግርማ ታደሰ ናቸው። ክርክሩን የመራው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። የክርክሩ ሦስተኛ ክፍል ይቀጥላል። የአሜሪካ ድምፅ ሬዲዮ እንደዚሁም የሃዱ ሬዲዮ እና ቴሌቪዥን አድማጮች፣ ተመልካቾችና ተከታታዮች፣ ይህ የዲሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት በሚል ርዕስ ስር በሀዱ ስቱዲዮ እየተካሄደ ያለ የክርክር መድረክ ነው። ወደ ሶስተኛው ክፍል ተሸጋግረናል። በዚህ በሶስተኛው ክፍል የፖለቲካ ፓርቲዎቹ ተጠይቀው ያልመለሷቸው ወይም በአግባቡ ያላብራሯቸው ጥያቄዎች ካሉ እንዲያብራሩ እድሉን እሰጣለሁ። በወጣው ቀደም ሲል በወጣው እጣ መሰረት የመጀመሪያው እናት ፓርቲ ይሆናል። እንግዲህ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ፀሐይ ቀደም ሲል ሲናገሩ ተቋማት አሁንም ነፃ አይደሉም ብለዋል። የዲሞክራሲ ተቋማት በኢትዮጵያ ውስጥ ካለፉት ሶስት ዓመታት ሂደት አንጻር አብራሩልኝ። ምን ለማለት ፈልጋችሁ ነው? ከእርስዎ ልጀምር። ሶስት ደቂቃዎት አሁን ይጀምራል። መልካም፣ አሁንም በደጋሚ አመሰግናለሁ። እንግዲህ ይህን በምንልበት ጊዜ አሁን በተግባር መሬት ላይ በተጨባጭ የምናየው ፍርድ ቤት ውሳኔ ሰጥቶ የፈታውን ሰው ፖሊስ ይዞ ያስረዋል። ይህ በተደጋጋሚ የነባሪ ሁኔታ ያየ ነው። መጥቀስ ካስፈለገ መጥቀስ ያስፈለገ በጣም ብዙ ጊዜ ምን ማለት ነው። ይህ ነፃና ገለልተኛ መሆን ያለበት ተቋም ነው። ይህ ሕግ ተቋማት ወይም የፍትህ ተቋማት ግን የታሰራ ተመልሶ ፖሊስ ማስራ በቀጣ ነው የመጣ ነው። ይሄ ማን ነው የሚያዘው? አንዱ እሱ ነው። ሌሎችም በጣም ብዙ ማሳያዎች ማየት እንችላለን። በነገሱ የትላንቱ ስርዓት የዛሬው ስርዓት የዛሬው ስርዓት የትላንቱ ስርዓት ወራሽ ነው። በዚህ ወራሽነት ብዙ ነገሮች ወርሶ ይመጣል። ብቅ ያሉ ደግሞ ብልጭ ጭልም የሚሉ ነገሮች አሉ። እነዚህ ግን አሁን ላለው ነው የዓለም አቀፍ የማህበራዊ የፖለቲካዊነት ሌሎቹ ለውጥ ወይም ዳይናሚዝሙን ካፕቸር ማርክ አይችልም አይመጥነ ለዚህ ለዚህ ትውልድ ብለን ነው የምናስበው እና አሉ ማሻሻያዎቹ ለምሳሌ የምርጫ ቦርድ የምናይ ምርጫ ቦርድ በአንድ ሰው ነው የቆመው። መዋቅራዊ አይደለም። አንድ ሰው እዛ ቦታ ስላለ ነው ምርጫ ቦርድ እንደው እንዲያደርግልን እንዲያደርግልን የምንለው እና መክሰን ግናቸው ይገባል። ያን ሰው ወይም ደግሞ የሚመሩት መዋቅራዊ አይደለም። መዋቅራዊ አለመሆኑ የምናየው በጣም ብዙ ከመዋቅራዊ የተነሳ ከሌሎቹ የአፈጻጸም ጋር የተያይዞ ችግሮች አሉበት። አንዱም ፍሪ መሆን ነፃ መሆን ያለበት ተቋም ነው። ሌሎቹ እንዳሉ ናቸው። አሁን ለምሳሌ የጽጥታ መዋቅሩን ብናየው ቅድም እንጠቀሱ አሁንም ነጻ ደግሞ ታዘው ነው የሚሰሩት፣ የፓርቲ መዋቅርን ያዛቸው በተጨባጭ የሚታየው ይህ ነው። ይህ እነዚህ ነፃ እስካልሆነ ድረስ ኢትዮጵያ ውስጥ የሚፈለገው የዲሞክራሲ ተቋማት መገንባት አይችሉም። ማሻሻያዎቹ ችግር አለባቸው፣ በሚፈለገው ነገር አልሄደም ነው የምንለው እና ይህ ሲደረግ አሁንም የመንግስት መዋቅሩ ነፃና ገለልተኛ መሆን የሚገባው የመንግስት መዋቅር እየተገዘገዘ ነው በቃ ፓርቲው ነው እንዳለ ጠቅሎ የያዘው። የታችኛው መዋቅር እኮ ብናየው አክቻላ የሚያዘው የላይኛው መዋቅር ነው። እንደ ልብ ወርዶ ይህ የፖለቲካ ካምፔን ለማድረግ የተቸገረበት ነው ተፎካካሪ ፓርቲ ፖለቲካ ፓርቲዎች። ይህ በተጨባጭ ያለ ነው። ዛሬ ነፃ አይደሉም ተቋማቱ ስንል ይህ ነው መነሻው እና ለምሳሌ አሁን የፀረ ሽብር አዋጆች በሽብር አዋጅ አሁንስ የታሰሩ የሉም ወይ? ይህ የጥረት ብራዎች ተሻሽሏ ስንል ምን ያለው ነፃ ሆኖ እነዚህ ሰዎች ነፃ ያደረጋቸው አልተደረጉ። አሁን ታስሯል በፖለቲካ አመለካከቶች ስም አሁን እስር ቤት ያሉት መጥቀስ ይቻላል። በስል በፖለቲካ አመለካከታቸው እስር ቤት ያሉ ፍርድ ያልተሰጣቸው እስካሁን ዝም ብለው የሚመላለሱ ሰዎች አሉ። በጣም ብዙ ሰዎች አሁን ታስረዋል። ይህ የሆነበት ምክንያት እነዚህ ተቋማት የሚፈልገው ለውጥ ባለመምጣታቸው ምክንያት ነው ብለን ስለምንለው ሪፎርም። በጣም አመሰግናለሁ። በመቀጠል ነጻነትና እኩልነት ፓርቲ ነው እንግዲህ። ነጻነትና እኩልነት ፓርቲ ያለኝ ጥያቄ ቀደም ሲል አቶ ዘኑር ሲናገሩ አቶ ነዋይ ናቸው መድረክ ላይ ያሉት የማሻሻያ ሂደቱ አካታች መሆን ነበረበት፣ እኛ እንደ ሽግግር ሂደት ነው የምንቆጥረው ብለዋል ሶስቱን ዓመት። ነገር ግን አካታች አልነበረም ስትሉ ምን ማለት ነው? አቶ ነዋይ ግርማ ሶስት ሌቃለሁ። አመሰግናለን። አካታች አልነበረም እውነት ነው፣ አልነበረም አይደለምም ደሞ ምክንያቱም የተመረጠ መንግስት አይደለም። ይችን ሀገር እየመራት ያለው የተመረጠ ፓርቲ አይደለም፣ ኢትዮጵያን እያስተዳደረ ያለው ስለዚህ የትራንዚሽናል ወቅት ነው፣ የለውጥ ሂደት ላይ ነው ያለ ነው። ስለዚህ ከኢህአዴግ ማክተም እስከዚኛው ምርጫ 2013 ድረስ ያለው ጋፕ የወደፊቷን ኢትዮጵያ ትልም ነው የሚወጠንበት ነው። ስለዚህ የኢትዮጵያን ትል የወደፊቷን ህልውና የሚወጥነው ነው ብልጽግና ብቻ አደለም። በርካታ የፖለቲካ ፓርቲዎች አሉ። በርካታ የሲቪል የማህበራዊ አደረጃጀቶች አሉ። ህዝቡ ራሱ ኢንዲቪጅዋልስ እኔ፣ አንተ፣ ሌላው ማህበረሰብ ሁሉ። ስለዚህ እነዚህን ያካተተ ያሳተፈ ፍኖተ ካርታ መዘጋጀት ነበረበት። ስለዚህ ምን ይሆን ነበር? ትራንዚሽኑ ጤናማ ይሆን ነበር ማለት ነው። ዛሬ በየቦታ የሚስተዋሉ ችግሮችና በተለይ ከሰላምና ጸጥታ ጋር በተገናኘ የሚስተዋሉ ችግሮች ምናልባትም ሙሉ በሙሉ ይቀራሉ ብለን እንኳን ባናስብ በተወሰነ ደረጃ ምናልባትም ተጨባጭና በሚታይ ደረጃ መቀነስ የሚችሉበት እድል ይኖር ነበር ማለት ነው። ዛሬም በዚች ሀገር የፖለቲካ ህይወት ውስጥ ያኮረፈ አካል አለ። ችግሩ ሪኮግናይዝ የማድረግና ያለማድረግ ጉዳይ ነው። ችግሩ ሌብል የማድረግና ያለማድረግ ጉዳይ ነው። ጸረ ሰላም ኃይል፣ አሸባሪ የማለት ይሄ የቃላት መረጣ ላይ ካልሆነ በስተቀር አንድ ያኮረፈ አካል አለ ኢንዲቪዥዋል ይሁን ግሩፕ ይሁን ሌላ የተለየም ኤንቲቲ ቢሆን እዚች ሀገር ውስጥ ሴ ድርሻ አለኝ፣ ስቴክ አለኝ የሚል ነገር ግን ያድል የተነፈገው ያኮረፈ አካል አለ። ስለዚህ እነዚህ ሁሉ ባሉበት ሁኔታ ነበር የኢትዮጵያን የወደፊት እጣፈንታ አንድ ላይ ፍኖተ ካርታው ተዘጋጅቶ በዛ አግባብ ዛሬ ላይ እዚህ የቆምነው። ሌሎችም ተቃዋሚ ፓርቲዎች የፖሊሲ አማራጮቻቸውን ለህዝቡ ማቅረብ የነበረባቸው ስለዚህ አሁን የተለያየ እንትን ላይ ሆነ ያለ ነው። ትራንዚሽኑ እኛን ያሳተፍ አይደለም። ስለዚህ ከዚህ ባክግራውንድ ተነስተን ነው ነገ አምስት ዓመት የኢትዮጵያ ህዝብ ለማስተዳደር ወደ ምርጫ ውድድር የቀረብ ነው ማለት ነው። ስለዚህ አካታች፣ ቀደም ብለን ያነሳነው ነጥብ አለ። እንደኛ አይነት እንደ ኢትዮጵያ አይነት የተለያዩ ማንነቶችን ኢምብሬስ አድርጎ ለሚኖር ማህበረሰብ ኮንሰንሰስ ነው የጋራ መግባባት ነው ወደፊት ሊያሻገር ሊያስፈነጥር የሚችለው እንጂ የአብላጫ ዲሞክራሲ ብቻ አይደለም። አብላጫ ዲሞክራሲ ዲሞክራሲ ነው፣ አብዛኛው ሀገሮች የተቀበሉት እኛም ኢንዶርስ የምናረገው የዲሞክራሲ ስርዓት አይነት ነው። እንዲህ ሲሆን ግን እንዲህ ሲሆን ግን ዛሬም በዚች ሀገር ፈላጭ ቆራጭ የሚሆኑት ሁለትና ሶስት ቡድኖች ናቸው፣ ሁለትና ሶስት ማንነቶች ናቸው። ስለዚህ የሴንተር ፔሪፈሪ የዳርና የመሀል ፖለቲካ በብሪጅ በድልድይ ማገናኘት መቻል አለብን። ዳር ያለው ኢትዮጵያዊ በአዲስ አበባ ላይ ባለው የሀገሪቱ ፖለቲካ ይገባኛል ሊመለከተኛ ይገባኛል የሚል ስሜት ሊያድበት ይገባል። በዛ አግባብ ሊንቀሳቀስ እድሉ ሊመቻችለት ይገባል እንላለን። ከዚህ አንጻር ነው አሳታፊ እንዲሆን የምንፈልገው። እንግዲህ ቀጣዩ ኢዜማ ነው የኢትዮጵያ ዜጎች ለማህበራዊ ፍትህ፣ ኢዜማ ቀደም ሲል በክርክሩ ወቅት ከተነሱት ሀሳቦች አንቱ እናንዱ እናንተ ምንድን ነው የምታደርጉት? የሚል ነው እና ክፍተቶቹ ምንድን ናቸው? መሞላት ያለባቸው ክፍተቶች ብላችሁ የምታሰቧቸው እና እንዴት ነው የምትሞሏቸው የሚለው ነው። በተለይ ከዲሞክራሲያዊ ተቋማት ግንባታ እና ከፖለቲካ መሻሻያ እርምጃዎች አንጻር ማለት ነው። እንግዲህ አቶ ሀብታሙ ኪታባ አሁን ሶስት ደቂቃዎት አሁን ይጀምራል። ኢዜማ የሚያደርገውን ቅድም ለማቅረብ ሞክር ያለው ብልጽግና ደጋግሞ የሚጠይቀው መስማት ስላልቻለ ሳይሆን መስማት ስለማይፈልጉ ነው። የምናነሳቸውን ነጥቦች ግልጽ አድርገናል። አሁን ባለው ሁኔታ ተቋማቶቹ እንዳይሰሩ የሚያደርገው አስፈጻሚው አካል ነው። ምርጫ ቦርድን፣ ሰብአዊ መብትን፣ ሌሎችንም አሁን የመጡት በለውጥ በተባለ ጊዜ የመጡት ተቋማት የ27ት ዓመት እጅን ለማጠብ ነው የጠቀሙበት ተቀባይነትን ለማግኘት እንጂ ወደው ፈቅደው በምርጫ ያደረጉት አይደለም። በስርዓት የመጣ አይደለም፣ በአብዮት የመጣ ነው። ኢትዮጵያ በዚህም ዘመን አምስት ሽጦቿን ገብር ያመጣችሁ ለውጥ ነው። ስለዚህ አቃቢ ህግ ገለልተኛ ሆኖ አስፈጻሚው አካል በትክክሉ የሚዳኝ ልጓም የሚቀመጥለት መሆን አለበት ነው አንዱ ይሄ። በጣም ግልጽ ነው። ሁለተኛው ሲቪል ሰርቪስ ላይ ለአምስት ዓመት የሚተገበር ማሻ እናደርጋለን። የሲቪል ሰሪት ማሻሻያው ትኩረት የሚያደርገው ሙያ ተኮርነትን፣ ባለሙያነትን አምስት ለአንድን ወደ አስር ለአንድ ጥርነፋ ቀይረው ይላኩለትን ፎርማት ተቀብሎ ማህበረሰቡን ጠርንፎ ስራውን ሳይሆን የፓርቲ ስራ በመንግስት ገንዘብ የሚሰራ መዋቅር መኖር የለበትም ኢትዮጵያ ውስጥ። እኔ በግል ሰርቼ ባመጣሁት ግብር አስር ለአንድ ጥርነፋ ሊሰራ አይገባም። እያንዳንዱ ዜጋ በግል ዘርፉ የሚሰራ በመንግስት መዋቅር የሚሰራ ሲቪል ሰርቪሱ ያገለግለዋል። ይሄ ተቋም ገለልተኛ ሆኖ ሙያ ተኮር እንዲሆን እናደርጋለን። አምስት ዓመት ያንን መዋቅር የማስተካከል ሙያ ተኮር የማድረግ ከፖለቲካ ገለልተኛ ነፃ የማድረግ ስራ እንሰራለን። አስቀምጠና ማኒፌስቷችን ላይ አንዱ የምናደርገው ነገር ይህን ነው። ብሔራዊ መግባባት ማለት መሪውን የያዘው አካል የሚሰጠውን መግለጫ የሚሰጣቸውን የሚልካቸውን ጽሑፎች ተቀብሎ እሱን ውጦ መተግበር ማለት አይደለም። ኢትዮጵያ ውስጥ ብዙ ሀሳብ አለ። የኢህአዴግ ጠባብ መንገድ ለውጥ ቡድን የሚባለው ቡድን ካመጣ የመቶ ሚሊየን ህዝብ ደግሞ ሪኒዮን ዲሞክራሲ ቢሰጠው ምን አይነት መሪዎችን ሊያወጣ እንደሚችል ባየት መቻል አለብን። ችግሩ ወደ ስክሪን የቀረበው ሁሉ ስዩመ እግዚአብሔር አድርገን እንቀበል እንቀበልና እሱ ደግሞ እስከሚል ድረስ እንጠብቃል። ኢትዮጵያ ውስጥ የሀሳብ ችግር የለ ሰው ችግር የለባትም ሀገሪቷ ስለዚህ ብሔራዊ መግባባትን ሊያመጣ የሚችል ውይይት፣ ንግግር አድርገን ሪል ዲሞክራሲ ይሄ በሆነ በሆነ ፌርማታ ላይ በእጃችን ያለውን ደም ለማጠብ የምንጠቀምበት ሳይሆን እውነተኛ ዲሞክራሲ እንዲመጣ እናደርጋለን። ሌላው የህገ መንግስት ማሻሻል ነው። ህገ መንግስት አሁን ባለው በህገ መንግስት መንገድ ይቻል እንደማይችል እናምናለን። ህገ ማሻሻያ ኮሚሽን እንቋቁማለን። በዛ መሰረት እንሰራለን። አመሰግናለን። እናመሰግናለን። በመቀጠል ብልጽግና ፓርቲ ነው። ለብልጽግና ፓርቲ ከተሰነዘሩ አስተያየቶች ውስጥ በክርክሩ ሂደት ካየናቸው ውስጥ የለውጡ ሂደት አካታች አይደለም፣ ተቋማትም ገለልተኛ አይደሉም የሚሉ ይገኙበታል። በዛ ላይ እነዚህን ለመመለስ ሶስት ደቂቃ አለዎት። አቶ ዮናዘውዴ ሶስት ደቂቃዎት አሁን ይጀምራል አመሰግናለሁ። እንግዲህ ክርክሮቹን እየተመለከትን ነው ያለ ነው። ምንም አዲስ ነገር የለውም ከሮሮ በስተቀር። የብሔራዊ መግባባት ያስፈልጋል ልክ ነው። ለዛም ነው የሰላም ሚኒስቴር የተቋቋመው እንዲሁም ደግሞ የሰላምና የእርቅ ኮሚሽን የተቋቋመው የድንበርና የማንነትና የወሰን ኮሚሽን የተቋቋመው እና የእኛ ፓርቲ ይህንን ጠንቅቆ ስለሚያውቅ ነው በርካታ ነገሮችን ያደረገው። ነገር ግን አካታች አይደለም የሚለው ክስ ብዙ ጊዜ ተደጋግሞ ይሰማል። ማንኛ ያላካተተው የሚለው ጥያቄ መመለስ መቻል አለበት። እኛ ያልተካተትንም የሚሉ አካላት፣ ቡድኖች መምጣት አለባቸው ብዬ ነው የማስበው፣ እንጂ ዳሱን በሙላት ነው አለበለዚያ የሚሆነው ማለት ነው። እኔ አልተካተትኩም አልተካተትኩበት ምክንያት ደግሞ በዚህ በዚህ ምክንያት ነው አላካተተኝም የሚል ነገር እስካሁን ድረስ የመጣ ነገር የለም በብልጽግና ፓርቲ ውስጥ ኢትዮጵያን የሚመስል አደረጃጀት ነው ብልጽግና ፓርቲ ያለው ማለት ነው። አሁን እዚህ ከኔ ጋር ከሚከራከሩት ወንድሞቼ መካከል ግን የትኛው ነው ኢትዮጵያን የሚመስል ቅርጽ ያለው አደረጃጀት ያለው ፓርቲ ያለው ብዬ መጠየቅ የምፈልገው እሱ መመለስ መቻል አለበት። ስለዚህ እንደ ብልጽግና በጣም አካታች ከሆነ እንደውም ለአካታችነቱ ምልክትና ምሳሌ መጠቀስ አለበት ተብሎ ከተጠቀሰ እና ከተጠየቀ ብልጽግና ቁጥር አንድ መሆኑን ማስገንዘብ እፈልጋለሁ ማለት ነው። ሌላኛው ጥያቄ። ይቅርታ ይቀጥሉ። ሌላኛው ጥያቄ ምንነበር ሌላኛው ጥያቄ ለእናንተ የተሰነዘረው ተቋማት አሁንም ገለልተኛ አይደሉም የሚል ነው አ በጣም ጥሩ ጥያቄ ነው። እንግዲህ ተቋም ገለልተኛ ስንል ምን ማለታችን ነው ነው ገለልተኛ ማለት ራሱ ምን ማለት ነው ቃሉ በደንብ መፈተሽ መቻል አለበት። ገለልተኛ ማንን ነው ከማን የሚያገድለው? ገለልተኛ ሲባል ምን ማለት ነው ራሱ ተቋማትን እየመሩ ያሉት ኢትዮጵያውያን አደሉም ወይ? ፕሮፌሽናልስ አደሉም ወይ? ቋንቋቸው የተለያየ ሊሆን ይችላል። ሃይማኖታቸው የተለያየ ሊሆን ይችላል። የሚያራምዱት የፖለቲካ አስተሳሰብ እና አመለካከት የተለያየ ሊሆን ይችላል። እነዚህ ሰዎች አደሉም ወይ እየመሩ ያሉት ተቋማትን? ገለልተኛ አደለም ሲባል ምን ማለት ነው ራሱ ራሱ መፈተሽ መቻል አለበት። የተገለለ አካል አለ ወይ በየትኛውም የ ተቋማት ውስጥ ማለት ነው። የተለያየ ሃይማኖት፣ የተለያየ አመለካከት፣ የተለያየ ትምህርት ዝግጅት፣ የተለያየ ሶሽዮ ኢኮኖሚክ ስታተስ ያላቸው ሰዎች አይደሉም ወይ ኢትዮጵያ የሆኑ ሰዎች አይደሉም ወይ ተቋማትን እየመሩ ያሉት? በደንብ መፈተሽ አለብን። ከዚህ ጥያቄ በስተጀርባ የሚያመለክተው የእከሌ ወይም የከሊት የሚል ፕሪሰፖዚሽን ወይም ቅድመ ልባዊ የሆነ አስተሳሰብ ስላለ ነው እንጂ ኦን ግራውንድ ያለው ነገር ግን እውነቱ ውስጡ ማድበስበስ ሳይሆን ገለልተኛ ሲባል ገለልተኛ ፖለቲካ ፓርቲ ነው እየዘወራቸው ያለው ለዚህ ማሳያው ፍርድ ቤት ነጻ ያደረገውን ፖሊስ እያሰረው ነው። ይሄ አይደለም ያለው ሌላው ነገር ከመንግስት ተጽዕኖ ነፃ አይደሉም የሚለው ቢታሰብ አሁን የምርጫ ቦርድ ታች ጣቢያ ላይ ያለው የመንግስት ተጽዕኖ አለበት እያለው ምርጫ ቦርድ ማሰሪያ ሰጥቷችኋል። ይሄ ነገር እየጨመረ ነው የመጣው። ስለዚህ ገለልተኝነትን አሁን ከወረቀት አልፎ አቶ ዮናስ በተጨባጭ የመንግስት መዋቅሩ ላይ የተወሰደ እርምጃ አንድ አስፈጻሚ አካል ችግር ነው የወሰደ እርምጃ ካለ እሱን እርምጃ እያመጣችሁ በዚህ መንገድ ገንዘኛ ደግሞ ሞከርናል የሚለው አይንክ። ነገር ግን ይህንን ጥያቄ እንዲመልሱ ተከራካሪዎቹ ከተስማሙ ተጨማሪ ሁለት ደቂቃ ሰጣቸዋል። ፎርማቱ ነበረ ማለት ነው። ተከራካሪዎቹ ስምምነት ሁለት ደቂቃ ጨምረውላቸው ሊመልሱ ይችላሉ። ሪስ መመር ነው አመሰግናለሁ። ጥያቄ ሰዓታችን እየሄደ ስለሆነ የቀረቡትን ጥያቄዎች ብቻ እንዲፈለግ። አክቹዋሊ ሶሪ ይቅርታ እንትን ልበልና፣ አዲስ ጥያቄ አይደለም። የተሰጠውን ጥያቄ በማይሆን መንገድ ስለቀረበላቸው ነው። ገለልተኝነቱ እንዳለ ሆኖ አስፈጻሚው አካል ለምሳሌ ሰብአዊ መብት ሪፖርት ያወጣል፣ በቃ ሪፖርት ያወጣል። ስለዚህ አስፈጻሚው አካል ላይ ያንን ገለልተኛ እንዳይሆኑ እየረበሻቸው ሰው እሱን መመለስ ያለባቸው እንጂ ይሄን አዋጅ አውጥተናል ይሄን አድርገናል የሚለዋል እሱን ወረድ ቅድም ተብሏል ለማለት ስለዚህ ጥያቄውን ለማሳጠር አስፈጻሚው አካል በተቋማት ገለልተኝነት ላይ ጣልቃ ይገባል ወይም ገለልተኛ እንዳይሆኑ ያደርጋል ሰመራዊ ሳደርገው ሁለት ደቂቃ አለሁት አቶ ዮናስ ነው ከፎርማታችን እየወጣን ስለሆነ ነው። አንድ ይወጣናል እንግዲህ ማድረስ ያ ቀርበው ስላቋረጡ ነው እነሱ ባጋጣሚ። ስለዚህ በዚሁ እንቀጥል። እሺ፣ አመሰግናለሁ። እንግዲህ የተነሱት ሀሳቦች እያልን ያለ ነው እንደ ብልጽግና ሪፎርም ላይ ነን ያለ ነው። ስለዚህ ሪፎርሙ ተፈጽሞ አልቋል እያልን አይደለም ያለ ነው። ስለዚህ ከሰው ልጅ ስህተት ወይም ከብረት ዝገት አይጠፋም የሚለውን አስተሳሰብ እና መለካከትም ለማንጸባረቅ የምንፈልገው ሪፎርም ነው። ስለዚህ የሚሰራው የሚያስፈጽመው የሰው ልጅ ነው፣ የሚመራው ተቋም ነው። የሰው ልጅ ደግሞ ፍጹም ሊሆን አይችልም ባደራረጉ። ስለዚህ ብልጽግና ድክመት የለብኝም ብሎ አይደለም የሚያስበው፣ ፍጹም ነኝ ብሎ አይደለም የሚያስበው። ነገር ግን ድክመቶቼን አርማለሁ፣ የዛሬና የነገ ፓርቲ ነኝ፣ ጠንካራ ጎኖቼን ደግሞ ምን አድርጋለሁ? አሻግራቸዋለሁ፣ እየጨመርኩባቸው እሄዳለሁ ብሎ ነው የሚያምነው። መንግስት እንደሚታወቀው ህግ አውጪ፣ ህግ አስፈጻ ና ህግ ተርጓሚ ነው። ስለዚህ እንከኖች ሊኖሩ ይችላል። እንከኖቹ ላይ ግን ተስማምቶ መቅረት ሳይሆን እንከኖቹ መቀረፍ መቻል አለባቸው፣ መለወጥ መቻል አለባቸው፣ መቀየር መቻል አለባቸው። ትክክለኛና የኢትዮጵያ ህዝብ የሚፈልገውን አይነት የዲሞክራሲ ተቋማት መገንባት አለባቸው። ስለዚህ ስሩ ፕሮሰስ እስካሁን የመጣንባቸው ነገሮች አሉ። በሶስት አመት ውስጥ ከእንግዲህ በኋላ እድሉን አጋጣሚውን ባገኝና ብመረጥ እነዚህን እንከኖቼ አሻሽላቸዋለሁ እለውጣቸዋለሁ እንጂ ከነ እንከኖቼ አብሬ እኖራለሁ ብሎ አያ ምንም ማለት ነው። ስለዚህ የተነሱ ነገሮች እንከኖች ሊኖሩ ይችላል። እንከኖች የሉም ማለት አይደለም። እንከኖች ማለት ግን አቧራ ልታራግፋቸው፣ ልትቀይራቸው የምትችላቸው ነገሮች። መጠየቅ ያለበት እና ያልተመለሰው ግን ብዬ ማስበው እንግዲህ በተፎካካሪ ፓርቲዎች እንዴት ነው ለምሳሌ ተቋማትን እንዴት ነው የሚገነቡት የዲሞክራሲ ተቋማትን፣ በዚህ በዚህ በዚህ በዚህ ምክንያት የሚሏቸው ነገሮች አልተመለሱም። የኢትዮጵያ ህዝብ እየተመለከተ ነው ያለው እና አንዳችን የሀሳብ ልዩነት የሌላቸው እስኪመስል ድረስ እንግዲህ የሚያነሷቸው ሀሳቦች አንድና ያው ናችሁ፣ ወይስ የተለያዩ ናችሁ? የተለያያችሁ ከሆናችሁ የተለያየ ሀሳብ እርስ በርሳችሁ አንዳኛው ፓርቲ ከሌላኛው ፓርቲ የሚለይበትን የዲሞክራሲ ተቋማት ግንባታ፣ ፖሊሲዎች፣ አካሄዶች፣ አደራረጎች ማብራራት ይጠበቅባቸው ነበር። እንደምትመለከቱት ግን እየተነሳ ያሉ ጥያቄዎች በሙሉ ብልጽግና ማዕከል ያደረጉ ነው። እሱ ብልጽግና ሀሳብ መኖር ያስታውሳል ማለት ነው። አድማጮች፣ ለዛሬ እዚህ ላይ እንገታው። በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን ትብብር የተዘጋጀና የተካሄደውን የዴሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ በብልጽግና ፓርቲ፣ በኢትዮጵያውያን ዜጎች ለማህበራዊ ፍትህ፣ በእናት ፓርቲና በነጻነትና እኩልነት ፓርቲ መካከል የተካሄደውን ክርክር የመጨረሻ ክፍል በነገ ምሽት ዝግጅታችን ይዘን እንመለሳለን። ለዛሬ ዝግጅታችን በዚሁ ተጠናቀቀ። በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ጽዮን ግርማ፣ ያስተናግድኳችሁ ሰሎሞን አባተ ነኝ።